የኢህአደግ እንደራሴዎች ዛሬም በዘጠና ዘጠኝ ነጥብ ስምንት ከመቶ እምነታቸው እንደ ጸኑ ናቸው። ኢህአዲግ ባለፉ ተከታታይ ምርጫዎች የህዝብ ምርጫ እርሱ እንደሆነ ሲናገር ቆይቷል። ያለፈውንም ምርጫ ያሸነፈው የዘጠና ዘጠኝ ነጥብ ስምንት ከመቶ የህዝብ ድምጽ ተቸሮት እንደሆነ መሪዎቹና ካድሬዎቹ በተደጋጋሚ ወትውተዋል። ከአንድ የግል ተመራጭ በስተቀርም ሙሉን የፓርላማውን መቀመጫ ተቆጣጥሯል። አሁንም እንደ ተቆጣጠረ ይገኛል። ለመሆኑ የኢህአዴግ እንደራሴዎች ራሳቸው በዚህ መቶ ከመቶ ሊባል በሚችል ድጋፍ ተመርጠናል ብለው ዛሬም ያምናሉ? ለመሆኑ ፓርላማው ቀልቡ ምን ይነግረዋል? እምነቱስ ምንድን ነው? በእውኑ ህዝባዊ ፓርላማ ነኝ ይላል? ራሱን እስገምግሞ ያውቃል? በፓርላማው በሚኒስትር ደኤታ ማዕረግ የመንግስት ተጠሪ ሆነው ሲሰሩ የቆዩትን አቶ አማኑኤል አብርሃምን ሰለሞን አባት አነጋግሯል። ውይይታቸው ቀጥሎ ይቀርባል። አቶ አማኑኤል አብርሃም ጤና ይስጥልኝ፣ እንደምን አመሹ? ጤና ይስጥልን አቶ ሰለሞን እንደምን አለ። እግዚአብሔር ይመስገን። እንግዲህ አሁን የደወልኩት እርስዎ በእንደ ራሴነቶ እስከ ቅርብ ጊዜም ድረስ በፓርላማው የመንግስት ተጠሪ ሆነው በመቆየቶ ስለ ፓርላማው አሰራርና ስለ ፓርላማውም ተፈጥሮ አንዳንድ ጠቅለል ያሉ ሀሳቦችን እንዲያጋሩን ለመጠየቅ ነበረ። በቅድሚያ እስቲ ደስተኛ ነኝ፣ አመሰግናለሁኝ። እስቲ ከራስዎ ልነሳና አቶ አማኑኤል ለምንድን ነው እርስዎ የተቀየሩት? እንግዲህ የኔን መቀየር በሚመለከት የቋሚ ኮሚቴ አመራሮች በአዲስ መልክ እንዲደራጁ ፓርላማ ባሳለፈው ውሳኔ መሰረት አዳዲስ ሰዎች ወደ ምክር ቤት መቀላቀል አለባቸው። ልክ በአስፈጻሚ አካላት በኩል በመጣው ለውጥ ልክ በምክር ቤትም በሌሎች ዲሞክራሲ ተቋማትም አዳዲስ ሰዎች ወደ አመራር መምጣት እንዳለባቸው ስለታመነበት ነው። እርስዎ ግን የህዝብ እንደራሴ ነዎት። እርስዎ በፓርላማ የመንግስት ተጠሪ ሆነው ለመስራት የህዝብ ተመራጭ መሆን ቅድመ ሁኔታ ነው። የህዝብ ተመራጭ ያልሆነ ሰው በቋሚነት በምክር ቤት ውስጥ ቁጭ ብሎ ከምክር ቤት አባላት ጋር የሚነሱ ጥያቄዎችን መመለስ፣ መወያየት፣ አባሉን በተለያዩ መንግስት አጀንዳዎች ላይ በፓርቲ አቋሞች ላይ የማወያየት የማስረዳት ኃላፊነት ስለሚኖር የግዴታ የምክር ቤት አባል መሆን አለበት፣ የህዝብ እንደራሴ መሆን አለበት ማለት ነው። ምስል የሚሾመው ጠቅላይ ሚኒስትሩ ነው። በፓርላማ ውስጥ የጠቅላይ ሚኒስትሩ ስራ ማስተባበር ማለት ነው። የመንግስት ተጠሪ እንደሚታወቀው እንግዲህ በእንደራሴነቶ ላይ የመንግስትም ውክልና ኃላፊነት አለ ቦት ማለት ነው። ተጨማሪ ኃላፊነት ማለት ነው። ተጨማሪ ኃላፊነት ነው። አሁን የተዛወሩበትን ቦታ ሊነግሩኝ ይችላሉ? ለጊዜው አሁን በምክር ቤት ውስጥ ነኝ ያለሁት፣ ወደ ሌላ ቦታ አልተዛወርኩም። ለመሆኑ በፓርላማው መንግስት ተጠሪ እስቲ ምን ማለት ነው ከገለጹልኝ፣ አጠር ያለች አገላለጽ ዘርዘር አድርገው የሚነግሩኝ ካለ የጠቅላይ ሚኒስትሩን ስራ ማስተባበር ማለት ምን ማለት ነው? እንግዲህ የአንድ አሸናፊ ፓርቲ ካሸነፈ በኋላ መንግስትን የመምራት ኃላፊነት ይረከባል ማለት ነው። የዛን ሀገር መንግስት አስፈጻሚ አካላትን የማደራጀት ስልጣን ይረከባል። እንደኛ በፓርቲ በሚመሩ ሀገራት ወይም ፓርላሜንታሪ ዴሞክራሲ በሚከተሉ ሀገራት የጠቅላይ ሚኒስትሩ እያንዳንዱን ጉዳይ ፓርላማ ውስጥ ተቀምጠው መስራት ችሉ እሳቸውን ወክለው የመንግስትን አጀንዳ በፓርላማ ውስጥ እንዲጸድቅ መንግስትና በፓርላማ መቀመጫ ያገኘው ፓርቲ አቋሙን በአባላቱ ዘንድ ፓርቲው የሚፈልገው አቋም የሚያሳልፈው ውሳኔ በምክር ቤት እንዲደገፍ ለማድረግ የሚሰሩ ስራዎች አሉ። እነዚህ ስራዎች የማስተባበር እና የመምራት ኃላፊነት ነው የሚኖረው። መንግስት ተጠሪ ለምሳሌ መንግስት በዚህ በዚህ በዚህ ጉዳይ ላይ ህግ መውጣት አለበት ብሎ በካቢኔ አስጸድቆ ወደ ምክር ቤት ሲልቅ ያ ወደ ምክር ቤት የቀረበው ህግ ወይም የውሳኔ ሀሳብ በምክር ቤቱ መጽደቅ ያለበት ማለት አው ረቂቅ የውሳኔ ሀሳብ ሊሆን ይችላል አዋጅ ሊሆን ይችላል ቀርቦ በምክር ቤቱ እንዲወሰን መንግስትን ወክሎ ወይም ፓርቲውን ወክሎ የማብራራት የማስረዳት፣ አባሉ በሚገባ ተገንዝቦ ለዛ ውሳኔ ድምፁን እንዲሰጥ የማድረግ ኃላፊነት ነው ያለው የመንግስት ተጠሪ። ስራ ከሌሎች ተመራጮች ጋርስ ይሰራል? የእሱ ፓርቲ አባላት ያልሆኑ ማለቴ ነው። እንግዲህ ይህን በሚመለከት በመጀመሪያ ደረጃ አሰራሩን በደንብ ብገልጽልህ፣ እሺ፣ የገዢው ፓርቲ ተጠሪ አለ። የዋና ተቃዋሚ ፓርቲ ተጠሪ አለ። እንደገና ሁለተኛ ተጠሪ ሁለተኛ ደረጃ ላይ የሚገኙ ተቃዋሚዎች ተጠሪ አለ። የፓርላማ ቡድን በተለያየ መልኩ በግልም በምንም ተመርጠው ፓርላማዎች ከገቡ በኋላ ደግሞ የራሳቸውን ቡድን መስርተው ወኪል የሚመርጡ አሉ። ሌላ ሀገር የተለመደው ምንድን ነው የማጆሪቲ ዊፕ ነው የሚባለው ማጆሪቲ ዊፕ ማይኖሪቲ ዊፕ ይባላል። ብዙ ጊዜ የተለመደው እንደዛ ነው። ያ ማለት አብላጫ መቀመጫ ያገኘው ፓርቲ ተወካይ ወይም ከሱ በመለስ ያለው ተቃዋሚ ሆነው ሰፋ ያለ መቀመጫ ያለው ያገኘው ተወካይ። ከዛ በተረፈ ደግሞ ፓርላማ ውስጥ በተለያየ መንገድ ድምጽ አግኝተው የገቡ የሚያቋቁሙት ቡድን ተወካዮች አሉ። እነዚህ በአንድ ላይ ተሰብስበው ባይዘው ይሄ ከሁለት ሺህ ሁለት በኢትዮጵያ ፓርላማ በደንብ ተግባራዊ የሆነ አሰራር ነው። አሁን የምነግርህ ሁሉም ተቃዋሚዎች እና ፓርላማ ቡድን መንግስት የሚወክለው ወይም ገዢውን ፓርቲ የሚወክለው አባላት በአንድነት የምክር ቤት ጉዳይ ላይ በጋራ እየተወያዩ ነው የሚወስኑት። ከዚያ በኋላ ለምሳሌ አጀንዳን የሚያጸድቁት እነሱ ናቸው። የምክር ቤት አማካሪ ኮሚቴ የሚባል አለ። ይህን አማካሪ ኮሚቴ የተቃዋሚና የገዢ ፓርቲ አመራሮች እና አፈጉባኤዎች በጋራ የሚደራጅ ነው። በዛ ውስጥ በእያንዳንዱ ፓርቲ በአጀንዳዎች ጉዳዮች ላይ የየራሳቸውን አቋም የሚያስቀምጡበት ለምሳሌ እነዚህ አማካሪ ኮሚቴ ያላጸደቀ አጀንዳ ለምክር ቤት በመሪህ ደረጃ አይቀርብም። መቅረብ ካለበትም ለምሳሌ አማካሪ ኮሚቴ የሚባለው የፓርቲ ተጠሪዎች በጋራ የወሰኑት ውሳኔ ከሆነ ድምፅ ሳይሰጥበት በቀጥታ ለምክር ቤት እንደ አጀንዳ ለውይይት ይቀርባል። እነዚህ አካላት በጋራ ያልወሰኑት ጉዳይ ከሆነ ደግሞ የምክር ቤቱ አባላት አጀንዳ ይሁን ብለው ድምፅ ሰጥቶ ወስነው ነው ወደ ዲስካሽን የሚገባው ማለት ነው። ስለዚህ ትልቅ ሚና ነው ያላቸው የምክር ቤቱን ስራዎች በመምራት አቅጣጫ በማስቀመጥ የተቃዋሚዎች ባሉበት ጊዜ የተቃዋሚ ፓርቲ አመራሮችን ተመሳሳይ ተልእኮ ይኖራቸዋል ማለት ነው። ለመሆኑ ስንት ቋሚ ኮሚቴዎች አሉት? የኢትዮጵያ ፓርላማ በአሁኑ ጊዜ አስር ቋሚ ኮሚቴዎች አሉ። የህግ ፍትሕና ዲሞክራሲ ተቋማት ጉዳዮች ቋሚ ኮሚቴ አለ። የማህበራዊ ሴቶችና ወጣቶች ቋሚ ኮሚቴ አለ። የማዕድንና ኢንዱስትሪ ጉዳዮች ቋሚ ኮሚቴ አለ። ከተማ ልማት፣ ኮንስትራክሽን እና ትራንስፖርት ጉዳዮች ቋሚ ኮሚቴ አለ። የሰው ሀብት ልማት እና መልካም አስተዳደር ጉዳዮች ቋሚ ኮሚቴ እንደዚህ የመሳሰሉ አስር የሚሆኑ ቋሚ ኮሚቴዎች አሉ እነዚህ አስፈጻሚ አካላትና በስራቸው ያሉ ተጠሪ ተቋማት በሙሉ በእነዚህ ቋሚ ኮሚቴዎች ስር ይደራጃሉ። በዛ መሰረት የክትትልና ቁጥጥር ስራዎች ይሰራሉ ማለት ነው። ከጸጥታና ከሀገር ጥበቃ ጋር የተያያዙ የመከላከያ የመሳሰሉ እንደዚህ ቋሚ ኮሚቴዎችም አሉ። የሰላም እና የውጭ ግንኙነት ቋሚ ኮሚቴ የሚባለው አለ። እሱ የሀገር ውስጥ ጉዳይ፣ የመከላከያ፣ ብሔራዊ ደህንነት፣ ፌዴራል ፖሊስ የመሳሰሉትን በአንድ ላይ የሚመራው ያ ኮሚቴ ነው። ለመሆኑ የኢትዮጵያ ፓርላማ አቶ አማኑኤል ዴሞክራሲያዊ ነው? በውስጡ ምን ያህል ነው ዴሞክራሲያዊነቱ? እርስዎ እዛ ብዙ እንደመቆየቱ መጠን እንዴት ይገመግሙታል? ይ ዴሞክራሲያዊነት ተነጻጻሪ ነው። ዴሞክራሲያዊነት አብሶሉት የሆነ ዴሞክራሲያዊነት፣ ያው እናንተም ብዙ ቦታ ስለምታገኙ ስለምታውቁ፣ አሁን በምክር ቤት ላይ በሚካሄዱ የተለያዩ ስራዎች ለምሳሌ የምክር ቤት ክትትል በማድረግ ችግሮችን በመለየት እርስ በርስ ተጋግሎ ችግሮቹን አቅጣጫ በማሳየት ምን ማለት ጥሩ እንቅስቃሴ ያደርጋል። ከአመት አመት መሻሻሎች አሉ። ስራዎችን በእውቀት ላይ ተመስርተው እንዲታረሙ ለማድረግ የሚያደርጓቸው ጥረቶች፣ እንግዲህ ፓርላማ ስራ ብዙ ጊዜ ሰው የጠቅላላ ጉባኤውን ማክሰኞና አሙስ የሚካሄደውን ብቻ ነው ብዙ ሰው ምክር ቤት መደበኛ ስራ አድርጎ የሚወስደው። ግን ቋሚ ኮሚቴዎች የክትትልና ቁጥጥር ስራቸውን ከሰኞ እስከ አርብ በተከታታይ ነው የሚሰሩት። እያንዳንዱ ቋሚ ኮሚቴ በስሩ የተደለደሉ ሚኒስቴር መስሪያ ቤቶችና ተጠሪ ተቋማትን እቅዳቸውን በዝርዝር አይቶ ይገመግማል። ሪፖርታቸውን ይገመግማል። በጀታቸውን ይገመግማል። ሜይን ስትሪሚንግ መሆን አለባቸው ተብሎ የተለየትን ጉዳዮች አንስቶ ይገመግማል። የኦዲት ሪፖርትን ይገመግማል። እነዚህም በመገምገም ስራዎችን በእውቀት ላይ ተመስርቶ በመምራት ረገድ ከአመት አመት ከፍተኛ ለውጦች እየተመዘገቡ መጥተዋል። በአንድ በኩል በውስጥ ያሉ ፍላጎቶች አሉ። የመለወጥ የመሻሻል ለውጥ ፍላጎት ሰፊ ነው። በሌላ መልኩ ደግሞ የውጭ ግፊትም ለዚህ አንድ ጥሩ አጋጣሚ ሆኖ ሊወሰድ የሚችል ነው ያለው በሶስተኛ ደረጃ ደግሞ የውጭ የሌሎች ሀገሮች ልምዶችን እየተቀሰመ ከአመት አመት ለውጦች እየተመዘገቡ የመጡበት እንደሆነ ነው ማምነው። ከዛ ውጭ ግን እርምጃ በመውሰድ ላይ ጋፕ እንዳለውና ጠንከር ያለ እርምጃ ወስዶ መስተካከል ባለባቸው ጉዳዮች ላይ ተስተካክለው እንዲሄዱ በማድረግ ረገድ ችግሮች አሉ። ይሄ ደግሞ ከምክር ቤት አባላት ብቻ አይደለም፣ የተለያዩ አካላት በተለያየ መንገድ የሚያሳድሯቸው ጫናዎች ስለሚኖሩ በዛ ምክንያት ነፃ ሆኖ እስከ መጨረሻው ድረስ ታግሎ የሚፈለገውን ውጤት ከማስመዝገብ አንጻር የተወሰኑ ችግሮች እንዳሉ ነው። በተለያየ ጊዜ ስንገመግም የነበር ነው። እዛ በነበርንበት ጊዜ ማለት ነው። አቶ አማኑኤል መቼም እርሶ የመንግስትም ተጠሪ እንደመሆኖ እንደ ራሴም እንደመሆኖ ስለ ፓርላማው እና ስለ ኢትዮጵያ መሰረታዊ የዲሞክራሲ አካሄድ ለመናገር ትክክለኛው ሰው ነዎት ብዬ አስባለሁኝ። እንግዲህ ከአንድ መቀመጫ በስተቀር ፓርላማው ሙሉ በሙሉ በኢህአደግ የተያዘ ፓርላማ ነው። ካለፈው ምርጫ ወዲህ በተለይ ይህንን ጉዳይ ብዙ ተቃዋሚዎች ብዙ ተቺዎችን በየጊዜው ሲናገሩ ሲቃወሙ ይሰማሉና የኢህአደግ ፓርላማ ነው ማለት ይቻላል። ሙሉ በሙሉ መቶ በመቶ ሊባል በሚችል ድምፅ ነው የተመረጥኩት ነው የሚለው ይሄ ፓርላማ። ኢህአደግም በዛ ድምፅ ነው ስልጣን ይዣለሁ ብሎ የሚናገረው። ለመሆኑ በዚህ የለውጥ ሁኔታ ውስጥ ይሄ ፓርላማ ኢህአደግ በእርግጥ መቶ በመቶ የተመረጥነን ብሎ ያስባል? ይሄ መንግስት በዛ አቋሙ እንደ ጸና ነው አሁንም መቶ በመቶ የህዝብ ድምፅ ነበረው የኢትዮጵያ በእውነት ሰሎሞን፣ ይህን ጉዳይ በሚመለከት እኔ በእያንዳንዱ ምርጫ ክልል የነበረውን ዝርዝር ሁኔታ ስለማላውቅ የምርጫ ቦርዱን ውሳኔ ከመቀበል ውጭ ሌላ አማራጭ የለኝም። መቼም የህዝብ እንደራሴዎች በየአካባቢው የሚሰራውን ሁኔታ ይከታተላሉ ከሚልና እርስዎ ከህዝብ እንደራሴነት ኃላፊነት ስላለዎት ነው ይህንን ጥያቄ ያነሳሁልዎት። እርስዎ በግልዎስ ምን ያስባሉ? ትክክል ነበረ የነበረው የፓርላማ ምርጫም ይሁን የህዝብ ድምፅ ተግባራዊ የተደረገበት መንገድ እንግዲህ ምርጫን በሚመለከት እንግዲህ የምርጫ ህጉን ታውቀዋለህ፣ የኢትዮጵያን ብዬ ነው ማስበው። ከእያንዳንዱ ምርጫ ክልል አብላጫ ያገኘ ሀምሳ አንድ ለአርባ ዘጠኝ ቢሆን እያገኘ የሚያሸንፍበት የምርጫ ስርዓት ነው ያለው። ቀላል አብላጫ የሚባል ማለት ነው፣ ሲምፕል ማጆሪቲ የሚባለው። አዎ በዛ ነው። እያንዳንዱ ምርጫ ክልል ሀምሳ አንድ ያገኘ ሰው አሸናፊ ነው። አርባ ዘጠኙ ግን ተሸንፏል ማለት ነው። በዚህ የተነሳ በሁሉም አካባቢዎች ያው የኢህአደግ እጩዎች የማለፍ እድል አግኝቷል። እዛ ውስጥ እንግዲህ እዛም እዚህም የተለያዩ ችግሮች ሊኖሩ ይችላሉ። እነዚህን ችግሮች አሁን እኔ በዝርዝር ይሄ ነው ያ ነው ብዬ ለመግለጽ ስለማልችል ነው። ዋናው ጉዳይ ግን ምንድን ነው ይሄ ፓርላማ መቶ ፐርሰንት በኢህአደግ መያዙ ብቻውን በራሱ ችግር አልነበረም መቶ ፐርሰንት ባያዝ የተለያዩ አመለካከቶች የሚንሸራሸሩበት ፓርላማ ቢሆን የተለያዩ አስተሳሰቦች በነፃነት የሚራመዱበት ፓርላማ ቢሆን በጣም ጥሩ ነበር ነገር ግን ያን አልፎ መጥቶ አሁን መቶ ፐርሰንት እንደተባለው የአጋርና የኢህአዴግ የያዙበት መቀመጫ ሆኖ እንደ ምክር ቤት አባል እያንዳንዱ ሰው እንደ ሕዝብ ተወካይ መስራት የሚችልበትን ሁኔታ ከመፍጠር አንጻር በምክር ቤቱ አመራር በኩልም እጥረት እንዳለ ነው እኔ የሚገባኝ ማለት ነው። የገመገመውም እንደዛ ነው ያለው የምክር ቤት አባል የተመረጠበትን የሕዝብ ውክልና ተግባር በብቃት ሊወጣ የሚችልበት ሁኔታ በሚገባ ቢፈጠር ኖሮ በተቻለ መጠን ችግሮቹን በተለይ የሕዝብ ጥያቄዎች በአግባቡ እየተመለሱ እንዲሄዱ እና አሁን እየደረሱ ያሉብን ችግሮችን አንዳንዶቹ እንዲደርሱ እንደማይችሉ ሁሉ ማድረግ ይቻል ነበረ። በመልካም አስተዳደር ረገድም አንዳንዴ አንድ ፓርቲ በመሆነ የተነሳ አንድ ጥፋት የተፈጸመበትን ሰው ከውስጥ የማረም ፍላጎት በጣም ሰፊ ነው። አውጥተህ ፊት ለፊት በሚዲያም ሁሉም አካል ባለበት አሳልፈ ገምግመህ የማይሆነውን ሰው አትሆንም አንተ ለማለት የሚይዝህ ነገር አለ። ሄዶ ሄዶ ምንድን ነው በውስጥ አርመን አስተካክለን ዋናው ችግሩን እንዲቀረፍ ነው፣ ዋናው መፍትሄ እንዲገኝ ነው የሚል አስተሳሰብ ቀደም ሲል ስለነበረ በዚህ ላይ በውስጥ ችግሮቹን የመፍታት ዝንባሌና በውስጥ ነገሮች መልክ እንዲይዙ የመፈለግ አስተሳሰብ መኖሩ ነው ይበልጥ የጎዳው። እንደ ምክር ቤት ነጻ ሆኖ ሀሳቡን እያራመደ በማይሆነው ጉዳይ ላይ አይሆንም ብሎ የራሱን ነጻ አቋም አባሉ እንዲይዝ በማድረግ ረገድ የተወሰኑ ጥረቶች እንደነበረው አስባለሁ። ከዛ ውጭ ደግሞ ምርጫውም ቢያንስ የተወሰነ ፕሮፖርሽናል የሆነ የምርጫ ስርዓት ጥይጥ ሆኖ ቢሆን ኖሮ የተለያዩ አመለካከቶች ልክ አሁን ሁለት ሺ ሰባት ምርጫው እንደተካሄደ ሁለት ሺ ስምንት ያ ሁሉ ግርግር ባልተጀመረ ነበር። ምክንያቱም ሁሉም ጋር ሀምሳ አንድ ለአርባ ዘጠኝ ሲሆን እንደ ሀገር ለምሳሌ ሀምሳ አንድ ለአርባ ዘጠኝ የህዝብ ድምፅ በደንብ ከቆጠርክ እንደዛ ቢሆን አርባ ዘጠኝ ፐርሰንቱ ሕዝብ የማይደመጥ ሆኗል ማለት ነው። ይሄ የሆነው አንዱ በምርጫ ስርዓቱ ነው። ሁለተኛ ደግሞ በየአካባቢው ደግሞ በተፈጠሩ አንዳንድ ህግና ስርዓትን ባልተከተሉ ችግሮች ሊሆን ይችላል ብዬ ነው የማምነው። ዞሮ ዞሮ አሁን ይሄንን ችግር ለማስወገድ የሚያስችሉ የተለያዩ የለውጥ ፕሮግራሞች በምርጫ ህጉም፣ በዲሞክራሲ ስርአት ግንባታም፣ በሁሉም አሁን የተጀማመሩ ጥሩ ጥሩ ነገሮች በመኖራቸው የተነሳ የነበሩት ችግሮች ደረጃ በደረጃ እየተቀረቱ ይሄዳሉ የሚል እምነት ነው ያለኝ። አቶ አማኑኤል፣ መቼም በዚህ የለውጥ ሁኔታ ውስጥ ከፊት ምርጫ ተደቅኗል። እርሶ የሚሰጡት ሀሳብ አስተያየት፣ በተለይ አሁን እርሶ በዛ የመንግስት ተጠሪነት ቦታ አይደለም ያሉት እና ልምዶ ለዝግጅቱ ትርጉም ይኖረዋል ከሚል ነው እነዚህን ጥያቄዎች የማነሳው። አንደኛ፣ ሁለተኛ በፓርቲ አስገዳጅነት ወይም ታማኝነት ሳይሆን አእምሮውን ይናገራሉ የሚል እምነትም ጭምር ስላለኝ ነው፣ በተለይ በዚህ የለውጥ ጊዜ። ለዚህ ነው ቀደም ሲልም ፓርላማው ምን ያህል ዲሞክራሲያዊ ነው፣ በራሱ በውስጡ ምን ያህል ነፃ ነው የሚል ጥያቄ አቅርቤ የነበረው። በእርግጥ አሁን እነዚህ የለውጥ ሁኔታዎች መታየት ከጀመሩ ወዲህ ትንሽ ፓርላማ ፓርላማ መሽተት የጀመረ ይመስላል። አንድ ፓርቲም ቢሆን ጭቅጭቆች ይሰሙበታል። የተለያዩ ድምፆች ሲሰጡ ይታያል። የድጋፍም ይሁን የተቃውሞ ወይም ደግሞ ድምፅ ያለመስጠት ሁኔታዎች ይታያሉ። ትንሽ ፓርላማ ፓርላማ የመሽተት አዝማሚያ እያሳየ ነው። በአንድ ፓርቲ ቁጥጥርም ውስጥ እያለ ማለት ነው። ይሄ ሁኔታ መጀመሪያውኑ እንዳይኖር ካደረጉት ነገሮች መካከል ተቃዋሚዎችም ሲናገሩ ወይም በአንድ ፓርቲ ቁጥጥር ስር እንዲወድቅ ፓርላማውን ያደረገው በምርጫው ወቅት የተካሄዱ ትክክለኛ ያልሆኑ አያያዞች፣ ችግሮች ቅድም እርሶም ተቋቁመውታል። ሌላው ተወዳዳሪዎችን ማዋከብ የግል ተወዳዳሪዎችንም ይሁን የተቃዋሚ ፖለቲካ እጩዎችን ማዋከብ፣ በቂ ጊዜ አለመስጠት፣ ቅስቀሳ እንዲያካሂዱ ደጋፊዎቻቸውን ማሰር፣ የመሳሰሉ እርምጃዎች ሲካሄዱ እንደነበረ ነው በየጊዜው ሲገልጹ የነበረው። ይሄ ለኢህአደግ፣ ጠብመንጃ ለያዘው ኃይል የበላይነት ሰጥቶታል። የምርጫ ኮሚሽኑ ውሳኔ ትክክል ቢሆን እንኳን በዚህ በዚህ ምክንያት ነው ወደ ምርጫው ሲደረግ በነበረው ሂደት ውስጥ በተካሄዱ የማሸማቀቅ እና የማሳደድ እርምጃዎች ምክንያት ነው የምርጫ ውጤት ያንን ሊመስል የቻለው ነው ሲሉ የምንሰማው ብዙ ጊዜ። በዚህ በኩል እርሶ እንደ ሕዝብ እንደራሴነቶ ለወደፊትም ቢሆን ለሚደረገው ዝግጅት ምንድን ነው ያለዎት እምነት፣ አስተያየት? እንዴት ነበረ ያ ሁኔታ የተካሄደው? ምን ትምህርት ይውሰድ የኢትዮጵያ ሕዝብ? ምርጫ ጉዳይ ካነሳ መጀመሪያ ምርጫ በህግ በምርጫ ህጉ መሰረት ሁሉም ድምፆች ሁሉም አስተሳሰቦች በነጻነት የሚራመዱበት እንግዲህ ማንኛውም አመለካከት ወጥቶ ይበጀኛል የሚለውን ህዝቡ የሚመርጥበት ገባን መፈጠር አለበት። የምርጫ ጉዳይ ውጤቱ አይደለም ፕሮሰሱ ነው ተብሎ በተደጋጋሚ የሚገለጸው ነገር አለ። ምክንያቱም ከአንተ ጋር እኩል እንዳይወዳደር ካደረግክ በኋላ ውጤቱ ምንም ቢሆን ምን ያንን ያሰብከውን ዓላማ አሳክተሃል ማለት አለ። በተለይ ከሕዝብ ፍላጎት አንጻር በምታይበት ጊዜ ሕዝቡ ምንም ይሁን ምን የወሰነው አካል ያው ፊት ሆኖ እንዲመራ ይፈልጋል። ዴሞክራሲ መገለጫውም እሱ ነው። ስለዚህ በተቻለ መጠን የሕዝቡ ድምፅ ትክክለኛ ዋጋ ተሰጥቶት ህብረተሰቡ ይወክለኛል የሚለውን አካል የሚመርጥበት ያንን ምርጫ ደግሞ ለማካሄድ የምርጫ ድባቡ በጣም የሰመረና የተስተካከለ ቢሆን የማድረግ አካሄድ በሚገባ ቦታ ተሰጥቶት መፈጸም ያለበት ጉዳይ ነው የሚሆነው። በዚህ አንጻር እኔ የማምነው ምንድን ነው፣ የመጀመሪያ ጉዳይ የምርጫ ሕጉ እንዲሻሻልና እንዲስተካከል የማድረግ ጉዳይ ከሁሉም በላይ ቅድመ ሁኔታ ነው ብዬ ነው የምወስደው። ሕጉ ከተስተካከለ በኋላም የሚመለከታቸው የትኛውም የህብረተሰብ ክፍል አመለካከት የሚወክሉ እጩዎች ያንን አመለካከት የሚወክሉ ፓርቲዎች በሚገባ እንዲዘጋጅበት ጊዜ መሰረት አለበት። የተለያዩ ወገባዎች ላሀሳባቸውን ሀሳባቸውን ለህብረተሰቡ እንዳያሰርጹ የሚደረጉ ማናቸውም እንቅስቃሴዎች ሄዶ ሄዶ ሀገርን የሚጎዱ ናቸው። ህብረተሰቡ በራሱ ነፃ እምነቱን ይዞ የኔ ነው ከሚለው መንግስት ጎን ተሰልፎ በልማትም በሰላምም በዴሞክራሲ ግንባታ የበኩሉን አስተዋጽኦ እንዳያበረክት ማነቆ የሚሆን ፍጻሜውም የማያምር እንደሚሆን ተግምት ውስጥ በማስገባት እነዚህ ነገሮች ከስር መሰረት ጀምሮ ስንከፎቹ ምንጫቸው ምንድን ነው፣ ተግዳሮቶቹ ምን ምን ነበሩ፣ የሚለው በዝርዝር ከታወቀ በኋላ እነዛን በማያዳግም ሁኔታ ለመፍታት ለምሳሌ ምርጫ ቦርድ አመራር ለውጥን፣ በዲሞክራሲ ተቋማት ውስጥ እየተደረጉ ያሉ ለውጦች በሙሉ እነዚህም ከአሁን በኋላ ባለፉት አመታት ሲያጋጥሙ የነበሩ የተለያዩ ችግሮች ዳግም በኛ ሀገር በእኛ ትውልድ አሁን ባለው አምራር እንዳይከሰቱ ለማድረግ የተጀማመሩ ጥሩ ጥሩ ስራዎች አሉ። እነዚህ ተጠናክሮ የሚቀጥሉ ከሆነ ህዝቡም መብቱንና ግዴታውን ኃላፊነቱን ጠንቅቆ የሚያውቅ ከመሆኑ ጋር በተያያዘ የተሻለ ነገር ይፈጠራል ብዬ ነው የማምነው። ለሚቀጥለው ጊዜ ግን ስህተትን ከማውጣት ከማየት ትምህርት ይገኛልና አንድ ጥያቄ መለስ ብዬ ላንሳና የሁለት ሺህ ሰባት ዓመተ ምህረቱ ምርጫ ፍትሐዊና ነጻ ነበር ትክክለኛ ነበር የሚል ጠንካራ እምነት አለው ትርሶ እንደ ህዝብ እንደ ራሴ እኔ ግን በሚመለከት አሁን ፍትሐዊ አልነበረም፣ ዴሞክራሲያዊ አልነበረም የሚለውን ዝርዝር ነገር ልነግረ ከሆነ በሪሰርች ላይ በጥናት ላይ በመሰረታዊ ግኝቶች ላይ የተመሰረተ መሆን አለበት ብዬ ነው የማምነው። በአጠቃላይ ግን በአጠቃላይ የነበረው የፖለቲካ ድባቡ እየጠበበ ከመምጣቱ ጋር በተያያዘ ሚዲያም ነፃ ሆኖ ሁሉም ወገኖች እኩል የመወዳደሪያ ሜዳ ካለመኖሩ ጋር ተያይዞ የተወሰኑ ችግሮች እንደነበሩ ለመውሰድ ምንም የሚያስቸግር ነገር አይደለም። የኢትዮጵያ ፓርላማ አባላት የሚኖሩት መቼም አዲስ አበባ ነው። የየአካባቢያቸውን ችግሮች፣ የህዝቡን ድምፅ እየሄዱ በየወቅቱ የሚከታተሉበት፣ ኑሮውን የሚኖሩበት፣ ትንፋሹን የሚተነፍሱበት አጋጣሚ ምን ያህል የሰፋ ነው? በኢትዮጵያ ፖለቲካ ውስጥ ይህን በሚመለከት በጣም ግልጽ የሆነ አሰራር አለ። ፓርላማ የሚጀምረው መስከረም መጨረሻ ሳምንት ሰኞ ነው፣ ምክር ቤቱ የሚጀምረው። ምክር ቤቱ በዚህ ጊዜ ከጀመረ በኋላ እስከ ጥር ሰላሳ ድረስ ስራውን ይሰራና የካቲት ወሩን ሙሉ ሁሉም ሰው ወደ መረጠበት ይሄዳል። የካቲት ወር ወደ ምርጫ ክልሉ ከሄደ በኋላ የተለያዩ የህብረተሰብ ክፍሎች ጋር ውይይት ያደርጋል፣ ጥያቄዎችን ያነሳል የተነሱትን ጥያቄዎች ደግሞ በዝርዝር ቀበሌ ላይ የሚፈቱትን ከቀበሌ አመራር ጋር በወረዳ ደረጃ የሚፈቱትን ከወረዳ አመራር ጋር በዞን ደረጃ የሚፈቱትን በዞን አመራር በክልል ደረጃ የሚፈቱትን ለክልሉ አመራሮች ካቢኔዎች በሙሉ ካሳወቁ በኋላ በፌዴራል ደረጃ በሀገር ደረጃ መታየት አለባቸው የሚባሉትን የየአካባቢያቸውን መነሻ አድርገው ይዘው ይቀርባሉ። ከዛ በሀገር ደረጃ ደግሞ የደቡብ፣ የአማራ፣ የኦሮሚያ፣ የአጋሮችን፣ የትግራይን፣ የአጋሮችን የሁሉም አንድ ላይ የሚሰባሰብና ለጠቅላይ ሚኒስትሩ ለገዢው ፓርቲ እንደገናም ለእያንዳንዱ ጉዳዩ ይመለከታል ለሚባሉ ሚኒስትሮች ይህን ጉዳይ አይታችሁ ፍቱ ተብለው ይቀርብላቸዋል። ያ ደግሞ በትክክል መፈጸም አለመፈጸሙን በሚመለከት አንደኛ ጠቅላይ ሚኒስትሩ በወር አንድ ጊዜ የጥያቄ ጊዜ አላቸው ከፓርላማ አባላት ጋር። በየስድስት ወሩ ደግሞ የአፈቃቀም ሪፖርት እና እቅዳቸውን አቅርቦ የሚያስገመግቡበት ሁኔታ አለ። በሌላ መልኩ ደግሞ እያንዳንዱ ሚኒስትር በሪፖርት የሶስት ወር የስድስት ወር የዘጠኝ ወር የአመት የኳርተር ሊቤጅ የሆነ ሪፖርት እንዲያቀርቡ ይደረጋል። ያኔ ጥያቄዎች ይነሳሉ። በሌላ መልኩ ደግሞ በየሳምንቱ ሀሙስ ሀሙስ ጥያቄ አለኝ የሚል የምክር ቤት አባል ጥያቄዎችን ሰብስቦ ለአፈ ጉባኤ ይልካል። አፈ ጉባኤው ለዛ ጥያቄ ተገቢ ነው የሚለውን ሚኒስትር ጠርቶ ያን ሰዓት ማብራሪያ እንዲሰጥ ያደርጋል። እነዚህ አሰራሮች በአሰራር ደረጃ አሉ። ጠብቀው እነዚህ አሰራሮች ተግባራዊ እንዲሆኑ በማድረግ ወጣ ገባ ያሉ ጉዳዮች እንዲፈቱ በትክክል ተጠያቂ መሆን ያለባቸውን አካላት ተጠያቂ ከማድረግ አንጻር ነው ያሉ ችግሮች። ከዚያ ውጪ ሰኔ ሰላሳ ይዘጋና ሐምሌ ነሐሴ ከመረጣቸው ህዝብ ጋር ነው አብረው የሚያሳልፉት የምክር ቤት አባላት። ስለዚህ የመረጣቸው ህዝብ ያለበትን ሁኔታ ለማወቅ ብዙ የሚያስቸግራቸው ነገር አለ ብያለውስ ግን አንዳንድ ይህን ጉዳይ ሄደው የማያስፈጽሙ የምክር ቤት አባላት ሊኖሩ ይችላሉ። በተለይ በአስፈጻሚነት የተመደቡት ተደራራቢ ስራ ከመኖሩ ጋር በተያያዘ በአመት ሁለት ጊዜ የማይሄዱበት ሁኔታ እንዳለ ይታወቃል። ከዚያ ውጭ ግን ሁሉም የምክር ቤት ሌሎች የምክር ቤት አባላት በሙሉ በየምርጫ ክልላቸው ተገኝተው ህዝቡ የሚያነሳቸውን ጥያቄዎች አስተያየ ቤቶች ጉዳዮች አንስተው በየደረጃው ምክክር እየተደረገ መፍትሄ እንዲያገኙ የማድረግ አቅጣጫ በአሰራርም በአፈጻጸምም የሚታይ ነው የሚሆነው። ጥንቀትና እስከ እርምጃ ድረስ ከመሄድ አንጻር ቶሎ መፍትሄ እንዲያገኝ ጎትጉቶ ወደ መፍትሄ ከማሸጋገር አንጻር ያሉ እጥረቶች ችግሮች ያው ሲንከባለሉ የነበሩ ናቸው። እነዚህ አሁንም መቀረፍ ያለባቸው ናቸው ብዬ ነው ማም ነው። ለመሆኑ እንደራሴዎች በየምርጫ ወረዳቸው ቋሚ ጽህፈት ቤቶች፣ ቋሚ ሰራተኞች አሏቸው? የሕዝብን ጥያቄዎች የሚከታተሉ እና በኋላ ከሳቸውም ጋር በማንኛውም ጊዜ መገናኘት የሚችሉ ለጊዜው የለም በየምርጫ ክልላቸው ኦፊስ የላቸውም። በምርጫ ክልላቸው ብቻ አይደለም፣ አዲስ አበባ እኮ በዋናው መስሪያ ቤት ውስጥም እኮ በእያንዳንዱ አባል ቢሮ የለም። በቋሚ ኮሚቴ ደረጃ ካላቸው ቢሮ ውጭ እያንዳንዱ የምክር ቤት አባል እኮ ቢሮ የለውም። ገና ይሄንም ሊያሟላ የሚችል ሕንጻ ለመገንባት ታቅደው በጣም እጅግ በጣም ከፍተኛ በጀት የሚጠይቅ ነው ጊዜም የሚጠይቅ ከመሆኑ ጋር በተያያዘ በፕሮሰስ ላይ ነው ያለው እንጂ እያንዳንዱ የምክር ቤት አባል በአዲስ አበባ በዋናው መስሪያ ቤት ቢሮ የለውም። እንግዲህ ስለ አዲስ አበባው ነግረውኛል፣ ታስቦበታል ይሆናል እየተዘጋጃችሁ ነው ያላችሁት። ለመሆኑ በምርጫ ወረዳስ እንደራሴዎች ጽህፈት ቤት ቋሚ ጽህፈት ቤት ሊኖራቸው ይገባል የሚል እምነትስ የላችሁም? እርስዎ ለመረጦት ወረዳ በቀጥታ የሚሰራ ጽህፈት ቤት በዛው በመረጦት ወረዳ ውስጥ ሊኖር ይገባታል ብለው አያምኑም? በሚገባ መኖር ነበረበት። ሌሎች አገሮች እዚህ ጎረቤት ኬንያ አላቸው። በየምርጫ ክልል በጀትም አላቸው፣ ሰራተኛም አላቸው፣ ኦፊስም አላቸው። ይሄን እኛም ጋር እንግዲህ የእድገት ደረጃችን የሚፈቅድልን ሆኖ መኖር አለበት ተብሎ ይታመናል። ግን እንግዲህ የጊዜ ሂደት ያመጣዋል ብዬ አምናለሁ። ለጊዜው ግን ቢሮ የላቸውም። ሲሄዱም ወረዳ አመራር ቢሮ ወይም ድርጅት ቢሮን ተጠቅመው ነው ስራቸውን የሚሰሩ። ዋናው ሀሳቡ መኖሩ ነው። ካለበለዚያ እኮ የፓርላማ አባላት የህዝብን ጩኸት፣ የህዝብን ሮሮ፣ የህዝብን ለቅሶ፣ የህዝብን ፍላጎት በቅርብ የሚከታተሉበት መንገድ ከሌለ የፓርቲ ካድሬ ሆኖ ነው የሚቀሩት። እንዳስተዋል ነው ማለት ነው። ከህዝብ ተጠሪነት ይልቅ ማለት ነው። የፓርላማ አባላት ውስጥ በየጊዜው የፖለቲካ እውቀታቸውን የህግ አወጣጥ ክህሎታቸውን ሊያዳብሩ የሚችሉባቸው አሰራሮች አሉት። ፓርላማው ይሄ በጣም በጥሩ ሁኔታ ነው ያለው። በዚህ ቅድም ላነሳውም አሁን በቴክኖሎጂ በመታገል ነፃ የስልክ መስመር እንዲዘጋጅ እንዲደራጅ ተደርገዋል። በፓርላማ በጣም ከአጭር ጊዜ በኋላ አዎ አዎ፣ በፓርላማ ውስጥ ማለት ነው። ማንኛውም ተመራጭን የመረጠው የምርጫ ክልሉ ሕዝብ በፈለገው ጊዜ የሚያገኝበትን አሰራር አሁን በምክር ቤት ደረጃ ኦልሞስት ተዘርግቷል። ሶፍትዌርም ተጭኗል። በድምጽም ይሁን በአካልም ማግኘት በሚፈልግበት ጊዜ ማግኘት እንዲችል በቪዲዮ ኮንፈራንስ አለ ወረዳ ላይ፣ በዛም ሰብሰብ ብሎ ማግኘት እንፈልጋለን ካሉ የሚያገኙ ሳትን ቁጥር አለው እያንዳንዱ የምክር ቤት አባል በዛም የሚፈልጉትን ኮሚኒኬት ማድረግ እንዲችሉ የሚያስችሉ አሁን በተለይ ደግሞ ደቨሎፕ የተደረጉ የተለያዩ ቴክኖሎጂን በመጠቀም እነዚህን ተግባራዊ ለማድረግ የተጀማመሩ ነገሮች አሉ። እነዚህ በዚህ ዓመት ይጠናቀቃሉ ተብሎ ነው የሚታሰበው። ሁለተኛ የራሱ የምክር ቤቱ ቴሌቪዥን ሙሉ ጊዜ የሚያገለግል ይኖረዋል። እናንተም ቁጭ ብላችሁ በቴሌቪዥን አይታችሁ ለመዘገብም ትችላላችሁ። ሪፖርተርን እዚህ ያለው ብዙ አይጠበቅም ማለት ነው። ከተወሰነ ጊዜ በኋላ የቴክኖሎጂ ችግሮችን ሙሉ ለሙሉ ለመፍታት የሚያስችሉ ዝርዝር ስራዎች በመሰራት ላይ ናቸው። ያው እሱ አንድ ጥያቄ ነበር። ተከታይ ጥያቄ የፓርላማው አሰራር ግልጽ እንዲሆን ለሕዝብ ስራዎችን ኮሚቴን የምክር ቤትም ስራዎች በቀጥታ ስርጭት ህዝቡ የሚከታተልበት አሰራር ሙሉ ለሙሉ ተግባራዊ ሊደረግ አሁን በጫፍ ላይ ነው ያለው። እሺ። እና የክህሎቱን እና የስልጠናዎችን ጉዳይስ በተመለከተ? አዎ። ክህሎት ስልጠናዎችን በሚመለከት መጀመሪያ ከመጡበት ጊዜ ጀምሮ ለምሳሌ የአምስት አመት የሁለተኛው የእድገትና ትራንስፎርሜሽን እቅድ ከዛ ወዲህ የሚሰሩ ዝርዝር ስራዎች የሴክተሮች የእያንዳንዱ ሚኒስትሮች እቅድ ይወያዩበታል፣ ይተለጥኑበታል። በአምስት አመት ውስጥ ከእያንዳንዱ ተቋም ምንድነው የሚሰራው፣ ምንድነው የሚጠበቀው የሚለውን ነገር በዝርዝር ይወያዩበታል፣ ይተለጥኑበታል። ከዛ በኋላ ደግሞ በየወሩ አርብና ቅዳሜ በተመረጡ ርዕሰ ጉዳዮች ላይ የሙያም የፖለቲካ ግንዛቤያቸውንም ሊያሳድግ የሚችል ቋሚ የስልጠና መድረኮች አሏቸው። ከዛ በተረፈ ደግሞ አዳዲስ ሀሳቦች፣ አዳዲስ ጉዳዮች በሚመጡበት ጊዜ አሁንም በዝርዝር የሚወያዩበት አሰራር አለ። የአቅም ግንባታ ስልጠናውን በሚመለከት ምክር ቤቱ ከጊዜ ወደ ጊዜ እያሻሻለ እያሻሻለ የመጣበት ሁኔታ ነው ያለው። አንድ የምክር ቤት አባል ፓርላማ በሚገባበት ጊዜ ምርት የፓርላማ ፈጻሚ እንዲሆን የፓርላማ ስራን ጨርሶ ሲወጣ ደግሞ ምርት መሪ ሆኖ በየትኛውም ቦታ የሚሰጠውን ተልዕኮ ሊወጣ በሚያስችል ደረጃ አቅሙን ገንብቶ ሊወጣ ነው የሚፈለገው። የትምህርት ጋፕም ያላቸው ገብተው በትርፍ ሰዓት ትምህርታቸውን የሚማሩበት በራሳቸውን አፕግሬድ የሚያደርጉበት የፖለቲካ ግንዛቤያቸውን የሚያሰፉበት ከህገ መንግስት ጀምሮ መሰረታዊ ህጎች ላይ ውይይቶች፣ ስልጠናዎች ላይ ጊዜ እየተካሄዱ አሁን ከመጀመሪያው አመት በሁለተኛ ከሁለተኛ በሶስተኛ ከሶስተኛ በአራተኛ በብዙ መልኩ የተሻለ የተሟላ እውቀትና ግንዛቤ የጨበጠ ፓርላማ ወደ መሆን እየተሸጋገረ የመጣበት ሁኔታ ነው። ይሄ በጥሩ ሁኔታ እየተሰራ ያለ ስራ ነው። ሚሄዱ አሁን እውቀት ሀይል ነው። ሰዎች አእምሯቸውን እንዲናገሩ ያደርጋቸዋል። ሰዎች ሌሎች ሰዎችን መስማት እንዲችሉ ያደርጋቸዋል። ሚዛን ይሰጣቸዋል። ለመሆኑ ከሌሎች ፓርላማዎችስ ጋር ትገናኛላችሁ? ልውጥ ታደርጋላችሁ? የልምድ ተግባራዊ ታደርጋላችሁ? የምትቀስሙትን አለ። ከውጭ ፓርላማዎች ጋር ቋሚ መድረኮች እኮ አሉ። ለምሳሌ የአፍሪካ ፓን አፍሪካን ፓርላማ አለ፣ ደቡብ አፍሪካ ያለው በየሶስት ወሩ በቋሚነት እዛ የተወከሉ አካላት የሚገኙበት እንደገና ኤሲፒ ኢዩ አለ። አፍሪካን ካሪቢያን እና አውሮፓ አለ። የአውሮፓ ህብረት ፓርላማ አለ። የዓለም አቀፍ ፓርላ አይፒዩ አለ፣ ኢንተርናሽናል ፓርላሜንቴሪያን ዩኒየን። የአፍሪካ ፓርላሜንቴሪያን ዩኒየን አለ። እነዚህ እነዚህ የፓርላማ ህብረቶች ናቸው። የፓርላማ ህብረቶች በጋራ የሚመከርባቸው አገራዊ አጀንዳዎች እዛ ላይ የሚቀርቡበት እያንዳንዱ ሀገር የየራሱን ልምዶች የሚያካስልበት ከዛ ስብሰባ በኋላ ደግሞ የተገኘውን ልምድ እና የነበረውን ተሳትፎ በሚመለከት ለምክር ቤቱ ሪፖርት እየቀረበ የተሻሉ ልምዶች እየተለዋወጥን የጋራ የምናደርግበት አሰራርም ስርዓትም አለ። እንግዲህ ቀደም ሲል ያነሷቸው አንዳንድ ጥያቄዎች አሉ። በተለይ የምርጫ ሕጉን ማሻሻል አስመልክቶ ሌሎች ፓርላማው ቀደም ሲል ያወጣቸውን ሕግጋት አስመልክቶ ሌሎችን አካላት እያነሳን የምናሳትፍባቸው ሌሎች መድረኮችን ደግሞ አዘጋጃለሁ። የምርጫ ሕጉ እንዲሻሻል ሲሉ ምን ማለት እንደሆነ ምን ምን ነጥቦች መሻሻል አለባቸው፣ ቀደም ሲል እንደገለጹልኝ በጥናት በመረጃ ላይ የተመሰረተ ተሳትፎ እንዲኖር ሌሎችንም እንደዚሁ አካተን እንወያያለን። የተከበሩ አቶ አማኑኤል አብርሃም፣ የህዝብ እንደራሴ፣ ዛሬ ግን ለሰጡኝ ሰፊ ማብራሪያ፣ ላካፈሉን ልምዶ እና ለመጪው ጊዜ ይጠቅማል ብለው ላመኑባቸው አስተያየቶች እጅግ በጣም አድርጌ አመሰግናለሁኝ። በአድማጮች ስም እግዚአብሔር ይስጥልኝ። እኔም እጅግ አድርጌ አመሰግናለሁ። በማንኛውም ጊዜ ለሀገርና ለህዝብ የሚጠቅሙ ጉዳዮች ላይ የሚመስለኝን ሀሳብ ለማንጸባረቅ ዝግጁ መሆንን በዚህ አጋጣሚ ያረጋግጥልህ ወዳለሁ አድማጮችንም አንተንም እጅግ በጣም አድርጌ አመሰግናለሁ።